የኢትዮጵያ የኢንቨስትመንት ዘርፍ ባለፉት አስራ ሁለት አመታት ውስጥ ከፍተኛ የሆነ እመርታ እያሳየ የነበረ ሲሆን አሁን ላይ ግን በዓለም አቀፉ የኮቪድ አስራ ዘጠኝ ወረርሽኝ ምክንያት ጫና ውስጥ ገብቷል። በተለይም ደግሞ የውጭ ቀጥተኛ ኢንቨስትመንት ላይ መቀነስ መስተዋሉን የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየው ያስረዳሉ። ኮቪድ አስራ ዘጠኝ እንግዲህ በቅርቡ አንክታድ ያወጣው ሪፖርት እስከ አርባ በመቶ ድረስ የኢንቨስትመንት ፍሰት እንደሚቀንስ በዓለም ላይ ያለውን ነው እንደሚቀንስ ያሳያል። በእኛም ሀገር ቢሆን ኮቪድ አስራ ዘጠኝን ተከትሎ እኛ ሀገር ሊመጡ የሚችሉ ቀጥተኛ ኢንቨስትመንት ፍሰቶች እንደሚቀንሱ ግልጽ ነው። አሁን የዘጠኝ ወር ሪፖርት አጠናቅረን ጨርሰናል። አንድ ነጥብ ዘጠኝ ቢሊየን ዶላር የሚደርስ የውጭ ቀጥተኛ ኢንቨስትመንት ፍሰት ዘጠኝ ወራት ውስጥ ማስመዝገብ ችለናል። ይህ ከአምናው ጋር ሲነጻጸር በማሽ ቢሊየን ዶላር ቅናሽ ያሳያል። አብዛኞች ይሄ ብቻ ሳይሆን የኢትዮጵያ ውስጥ ያሉት የውጭ ቀጥተኛ ኢንቨስተሮች እንደዚሁም የሀገር ውስጥ ባለሀብቶች ኢንቨስትመንቶቻቸው ላይ ከፍተኛ የሆነ አሉታዊ ተጽዕኖ እያሳደረ ነው። አንዳንዶቹ የገበያ ችግር አጋጥሟቸዋል። ለአብነት የሚጠቀሰው የአበባው ዘርፍ ስዳችን በቀን ከምናደርገው የሀያ ፐርሰንት ቅናሽ እነሰ ነበር ኤክስፖርት እያደረገ የነበር ነውና በሁለት ሳምንት ጊዜያት ውስጥ ወደ አስራ አንድ ሚሊዮን ዶላር የሚደርስ የውጭ ንግድ መጠን ቅናሽ አሳይቷል። በአበባ ነው እንግዲህ እንደምሳሌ ወስደውና ወደ መቶ ሀምሳ ሺህ የስራ እድል የፈጠረ ኢንዱስትሪ እንደመሆኑ መጠን ይህ በሀገር ኢኮኖሚ ላይ ፈጥሮ ጫና ቀላል አይደለም። ምርቶቻቸውን ለሀገር ውስጥ ፍጆታ የሚያቀርቡ ባለሀብቶች ያን ያህል ጫና እንደሌለባቸው የጠቆሙት ኮሚሽነሩ በአንጻሩ ምርታቸውን ለውጭ ገበያ በሚያቀርቡ ድርጅቶች ላይ እየደረሰ ያለው ጫና ከፍተኛ መሆኑን በመጥቀስ ኮቪድ አስራ ዘጠኝ በሀገሪቱ ምጣኔ ሀብት ላይ እያሳደረ ያለው ጫና ከጤናው ዘርፍ የገዘፈ መሆኑንም ያስረዳሉ። ሌላው የገዢ ወይም ደግሞ የገበያ ችግር ያጋጠመው መንግስት ከፍተኛ መዋለ ንዋይ አፍስሶ የገነባቸው ኢንዱስትሪ ፓርኮች ውስጥ የገቡ ባለሀብቶች በአብዛኛው የጨርቃጨርቅና አልባሳት ምርት የሚያመርቱ የነበሩ ሲሆን ገዢዎቻቸው ከዚህ በፊት ሰጥተው የነበሩትን የግዢ ትእዛዝ የመሰረዝ በዚህም የተነሳ ከፍተኛ የሆነ የገበያ እጥረት ያጋጠማቸው ሁኔታ እያየን ነው። ተመሳሳይ የሆቴል ኢንዱስትሪው በጠቅላላ ሊባል በሚችል መልኩ እንዳለ ቱሪዝም ኢንዱስትሪው እንደ ኢንዱስትሪ በከፍተኛ ሁኔታ በአሉታ ሁኔታ የተጎዱበት ሁኔታ ነው ያለው። ኮቪድ አስራ ዘጠኝ በኢንቨስተሮች ላይ በኢንቨስትመንት ላይ በሰፊው ደግሞ በጠቅላላ በኢኮኖሚው ላይ ያለው ጫና ከጤናው ላይ ከሚያመጣው ጫና የገዘፈ እንጂ የሚያንስ አይደለም። ኮሚሽነር አበበ ባለሀብቶች እንዳይዳከሙና ኪሳራ ውስጥ እንዳይገቡ ለማበረታታትና ለማገዝ መንግስት ከባንኮች ጋር የብድርና የወለድ ቅነሳን ከማዘጋጀት ጀምሮ የተለያዩ ማበረታቻዎች ላይ እየሰራ መሆኑንም ነው የሚናገሩት። መንግስት በጣም በአለ አቅሙ ባለሀብቶች ከስራ ውጭ እንዳይሆኑ ለማድረግ በጣም የተለያዩ አይነት እርምጃዎች እየወሰደ ነው። እንደሚታወቀው አንደኛ በባንኮች የነበረ ካሽ እጥረት ስለነበረ በብሔራዊ ባንክ አማካኝነት ሁለት ጊዜ በሚደርስ ወረዲ ለባንኮቹ ተጨማሪ ገንዘብ አቅርቦት እንዲደርስ ተደርጓል። ከዛም ባለፈ ይህ የገንዘብ አቅርቦት ደግሞ የግልም ሆነ የመንግስት ባንኮች በማግኘታቸው የተነሳ ከዚህ በፊት ባለሀብቶች የነበረባቸውን ብድር እንደገና ሪስትራክቸር የማድረግ የክፍያ ጊዜውን የማራዘም አንዳንዶቹ ኢንፋክት በአብዛኞቹ ሊባል በሚችል መልኩ ለድምጣንንም እየቀነሱ ነው። ይህ ለባለ ሀብቶቹ ትልቅ አስተዋጽኦ ይኖረዋል ማለት ነው። ኤክስፖርት ላይ የተሰማሩ አምራቾች ለአራት ወር የሚሆን የሰራተኞች ላይ ይከፍሉት የነበረውን የደሞዝ የገቢ ግብር ላይ መንግስት የተወው ስለሆነ ወይቨር የሰጠ ስለሆነ እሱም በተወሰነ ደረጃ ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዚህ በተጨማሪ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾችም በጊዜያዊነት ወቅቱ የሚፈቅድላቸውን ምርቶች እንዲያመርቱ እድሉ እየተመቻቸ መሆኑንም ነው የሚገልጹት። ከዚህ ባለፈ ያለ ነው እነዚህ ገበያ ያጡ በተለይ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾች በተቻለ መጠን ምርታቸውን ቀይረው በተለይ ለዚህ በሽታውን ለመግታት በሽታውን ስርጭት ለመቆጣጠር በሚያስችሉ ምርቶች ላይ እንዲያውሉ ትልቅ እገዛ በማድረግ ቁጥራቸው ትንሽ የማይባሉ ኩባንያዎች አሁን ወደዛ ምርት የማምረት ስራ ውስጥ እየገቡ ያሉ አሉ። እናደርገው ለምንድነው ሐኪሞች እና ነርሶች የሚያደርጉት ልብሶች የሚሆን ሌሎች ከበሽታው ጋር የተገናኙ መቆጣጠሪያ ቁሳቁሶችን በማምረት ላይ ቢሰማሩ ቀጣይ የገበያ ምንጭ ሊሆን ይችላል በሚል እሱ ላይ ትልቅ ገዛ እያደረግን ያለንበት ሁኔታ ነው ያለው። በሌላ በኩል መንግስት ኢንቨስትመንትን ባለበት ይዞ ለመቀጠልና ለማበረታታት አጋር ግብረሰናይ ድርጅቶች ጋር የእርዳታና የብድር ሁኔታዎችን ማመቻቸቱ ላይ እየሰራ መሆኑንም ኮሚሽነር አበበ ያስረዳሉ። ጠቃሚ ነው ብዬ የማስበው ከልማት አጋሮች ጋር እያደረግን ያለ ነው። ልማት አጋሮች መንግስት ከዚህ በፊት ከፍተኛ መዋለ ንዋይ በተለይ ያወጣባቸው እነዚህ ኢንዱስትሪ ፓርኮች ውስጥ ያሉ ባለሀብቶች ሀብቶች የቀጠሯቸው ሰራተኞች በአንድ ቀን ከስራ ውጭ ሆነው ከዚህ በፊት የነበረው ምርታማነት ሙሉ በሙሉ እንዲጠፋል ስለሚያደርግ በሚል አሁን ከጂአይዜድ ጋር የጀመርነው ፕሮጀክት ምንድን ነው የሚያሳየው አስራ አምስት ሺህ የሚሆኑ ሰራተኞች በኢንዱስትሪ ፓርኮች ውስጥ ምርት ማምረት ካቆሙ በቤታቸው የፊት ጭንብል ሰፉ ሊሸጡ የሚችሉበት ይህን ደሞዝ ደግሞ ጃይዝ የሚያቀርብበትን ፕሮጀክት አቅርቧል። ሌሎች ተመሳሳይ እናግዛችሁ ጥያቄዎች ከሌሎች የልማት አጋሮች የሚመጡ ስላሉ ከነሱ ጋር አብረን እያየ ነው ነው። ስለዚህ በተለይ በማምረቻ ዘርፉ ላይ የተሰማሩ በወጪ ንግድ ላይ ከፍተኛ አስተዋጽኦ ያላቸው ኩባንያዎችን እና ብዙ ሰራተኞችን የቀጣው ሰራ የሚያግዝ የገንዘብ እርዳታ ድረስ የሚያስጌድ አንዳንዴ ደግሞ የብድር አቅርቦት ያለምንም ኮላተራል ሊሆን ይችላል። ወይም በቀላል በጣም ዝቅተኛ በሆነ የኢንትረስት ሬት ሊሆን ይችላል። ዋናው ነገር እነዚህ ሰራተኞች፣ ኩባንያዎች ምርታማ እና ተወዳዳሪ ሆነው ሊቀጥሉ የሚያስችሉበትን አግባብ ማየት የሚለው እና ይህም በተመለከተ ከጂ አይ ዚ ከዲኤፍ አይ ዲ የዩኬ የልማት ወይም ሆነ እሱ እንደዚሁም ሲአይዲ ጋራ በቅርበት እየሰራ ነው። ኮሚሽነር አበበ አበባየው ሲያጠቃልሉም አዲሱ የኢንቨስትመንት ደንብ የውጭ ባለሀብቶችን የሚያበረታታና በሕግ ከታገዱ የኢንቨስትመንት ዘርፎች ውጪ በሁሉም ላይ ተሳትፎን የሚፈቅድ መሆኑን ጠቅሰው የውጭ ባለሀብቶች በያሉበት ሆነው መዋለ ነዋያቸውን እንዲያፈሱና እንዲመዘገቡ የሚያግስ ስርዓት መዘርጋቱንም አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።